በምስራቅ ሐረርጌ ዞን ባቢሌ ከተማ ባለፈው ሳምንት ዓርብ የዋቄፈና እምነት መሪዎችን ጨምሮ ከሰማኒያ በላይ አማኞች በከተማው ፖሊስ ተይዘው መታሰራቸውን የእምነት ተቋሙ ኃላፊ ገልጸዋል። የባቢሌ ከተማ አስተዳደር በበኩሉ ከሃይማኖት ጋር በተገናኘ በቁጥጥር ስር የዋለ አካል የለም ሲል ክሱን አስተባብለዋል። ገልሙ ዳዊት ተጨማሪ አለው። ባለፈው ሳምንት ዓርብ ሰኔ አሥራ አራት ቀን ሁለት ሺ አሥራ ስድስት ዓመተ ምህረት በኦሮሚያ ክልል ምስራቅ ሐረርጌ ዞን ባቢሌ ከተማ በዋቅፈና እምነት ተቋም ሁለተኛ መደበኛ ስብሰባ ላይ ነበሩ የተባሉ ሰማኒያ ሁለት የእምነቱ መሪዎችና አማኞች በከተማ ፖሊስ ተይዘው መታሰራቸውን የተቋሙ መረጃና ሕዝብ ግንኙነት መሪ አቶ ለማ ባይ ጉተማ ለአሜሪካ ድምፅ አስታውቀዋል። በመደበኛ ስብሰባው ዋዜማ ላይ የባቢሌ ከተማ ፖሊስና ሚሊሻዎች ወደ ስብሰባው ስፍራ ሄደው ያገኟቸውን ሰዎች በቁጥጥር ሥር አዋሉ። ሀያ አምስቱን የተቋሙ አመራሮች አባላትን ለይተው ወደ ቀበሌ ወሰዷቸው። የቀሩትን ሀምሳ አራት የሚደርሱ የገልመ ባቢሌ አመራሮችንና አባሎችን ደግሞ ወደ ካምፕ ነው የወሰዷቸው። ምሽት ላይም እያስፈራሯቸው ነበር። ስለዚህ ሰዎቹ በእምነቱ ሥርዓት ላይ እያሉ ነው የታሰሩት። አቶ ለማ በቁጥጥር ስር የዋሉት ሰዎች እስካሁን ፍርድ ቤት አለመቅረባቸውን ተናግረዋል። ፖሊስ በቁጥጥር ስር ያዋላቸው ማንነታችሁን አናውቅም በሚል ምክንያት እንደሆነ በሰዓቱ ተናግሯል። እኛ የሃይማኖት ተቋም ነን፣ ይህን የሚገልጽ ታፔላም ተለጥፏል እያልን ለአስተዳደር ኃላፊዎች ብናስረዳም ይህን ባለመቀበል ነው እርምጃውን የወሰዱት በባቢሌ ከተማ የዋቄፈና የእምነት ተቋም የሚገለገልበት ቦታ በክራ የተገኘ እንደሆነ የገለጹት አቶ ለማ፣ የአማራ ክልልን ጨምሮ በተለያዩ የኦሮሚያ ክልል ዞኖች ለእምነት ተቋሙ ተፈቅዷል ያሉት የቀብርና የስርዓተ እምነት መፈጸሚያ ቦታ በምሥራቅ ሐረርጌ ዞን አስተዳደር ግን መከልከሉን አመልክተዋል። የአሜሪካ ድምፅ ጠይቃቸው የባቢሌ ከተማ አስተዳደር ከንቲባ አቶ አመነጃሽ አብዱራህማን ሰዎቹ በቁጥጥር ሥር የዋሉት በሕግ ያልተፈቀደ ስብሰባ በማካሄዳቸው እንደሆነ ገልጸው በሃይማኖት ማንነታቸው ታስረዋል መባሉንና የከተማው አስተዳደር በዋቄፈና እምነት ተከታዮች ላይ ፈጽመዋል የተባለውን ጫና ጨምረው አስተባብለዋል። በቁጥጥር ስር ያዋልናቸው ናቸው የሃይማኖቱ ተከታይ ስለሆኑ አይደለም፣ በሕጋዊ አካል እውቅና በሌለው ሕገወጥ ስብሰባ ላይ የነበሩ አካላትን እንጂ ሃይማኖታዊም ሆነ ሌላ ስብሰባን ከሕግ አስከባሪና ከከተማው አስተዳደር እውቅና ውጭ ማካሄድ ሕገወጥ ነው። አቶ አህመድ ነጃሽ በቁጥጥር ስር የዋሏቸውን ሰዎች አህዝብ አይገልጹም። ጉዳያቸው ግን በከተማው ፍርድ ቤት ቀርቦ ለብይን ቀጠሮ መያዙን አክለው ጠቁመዋል ለአሜሪካ ድምፅ المديت كدما